ጥያቄ 22 የስፖርትን ስነ ስርዓት ወይም አደብ ይጥቀሱ። መልስ አንደኛ፣ በስፖርታዊ እንቅስቃሴ አላህን በመታዘዝና ውዴታውን በመፈለግ ላይ መጠናከርን አስብበታለሁ ንያ አደርጋለሁ። ሁለተኛ፣ በሰላት ጊዜ አንጫወትም። ሶስተኛ፣ ወንድ ልጆች ከሴት ልጆች ጋር ተቀላቅለው ስፖርታዊ እንቅስቃሴ አያደርጉም። አራተኛ ገላይን ወይም ሐፍረተ ገላይን የሚሸፍን የስፖርት ትጥቅ ለብሳለሁ። አምስተኛ ከተከለከሉ ስፖርታዊ እንቅስቃሴዎች እጠነቀቃለሁ። ማለትም ፊትን መምታት ወይም ሐፍረተ ገላ መግለጥን ካለባቸው ስፖርታዊ እንቅስቃሴዎች እጠነቀቃለሁ።